ዛሬ ረፋዱ ላይ ወደ ጤፍ ገበያ ጎራልኩ። ጸጥ ረጭ ብሏል። ሻጭ እንጂ ገዢ አይታይም። ምክንያቱን ጠየቅኩ። አንድ ድምጹን መቀረጽ ያልፈለገ ወጣት የጤፍ ዋጋ መናር ገዥን ይዞ ተሰውሯል ሲል ቀለደ። ጎጃም ሲነሳ ማኛ ጤፍ አብሮ መነሳቱ አይቀርም። ጤፍ በከፍተኛ ደረጃ ከሚመረትባቸው አካባቢዎችም ጎጃም አንዱ ነው። የጎጃም ጤፍ በጥራቱና በተመራጭነቱ ብዙ ጊዜ ይነሳል። የኅብረተሰቡ የመጀመሪያ ደረጃ የምግብ ምርጫ እንደሆነም በስፋት ይታወቃል። ጤፍ የብዙዎች የምግብ ምርጫ ጤፍ ቢሆንም አሁን አሁን ግን ዋጋው በከፍተኛ ደረጃ እየጨመረ በመምጣቱ በተለይ በዝቅተኛ ደረጃ ላይ ያሉ የህብረተሰብ ክፍሎች ጤፍን ሸምቶ ለመብላት ፈተና ሆኖባቸዋል። ጤፍ ለጎጃም ብርቅ ሆኗል ሲሉም ተሳልቀዋል። በባህር ዳር ከተማ ያነጋገርኋቸው አንዳንድ ነዋሪዎች እንደሚሉት የጤፍና የሌሎች ለምግብ ፍጆታ የሚውሉ የእህል አይነቶች ዋጋ በእጅጉ አድጓል። ከሌሎች ወጪዎች ጋር ተዳምሮ እህል ሸምቶ ቤተሰብን ለማስተዳደር መቸገራቸውን ነዋሪዎች ይናገራሉ። ያው ኑሮ በጣም ዝቅተኛ ገቢ ያለው ሰው መኖር አልቻለም። በጣም ተቸግረናል። አንደኛ የቤት ክራይ እጥፍ ነው የጨመረው። የመንግስት ሰራተኛ የወር ደመወዝ ቤት ክራይ ተከፍሎ ከዚህ በፊት ስንገዛበት የነበረው ወጪ ራሱ ጥፍ ነው የጨመረው። ጤፍ በጣም ነጭ ጤፍ ከተባለ 2500 ብር ነበር፣ አሁን ግን እስከ 3500 ብር። መካከለኛ ጤፍ የሚባለው ራሱ እስከ 2700 ድረስ ነው ያለ። ይሄ ደግሞ ለመግዛት በጣም ይከብዳል። የየእለት ወጫችን ብንመለከት አሁን ለምሳሌ ሽንኩርት 33 ብር ነው የገባው። ነጭ ሽንኩርት በተመሳሳይ እስከ 200 ብር ድረስ አለ በኪሎ ሙዝ፣ ብርቱካን፣ ምናምን ሁሉም ነገር ጨምሯል። በቃ ያልጨመረ ነገር የለም። ሌላዋ የባህር ዳር ከተማ ነዋሪ ቢሆኑም በተለይ የቀይና የነጭ ሽንኩርት እንደዚሁም የጤፍ ዋጋ በአስደንጋጭ ደረጃ መጨመሩን ተናግረዋል። ሽንኩርትን ብትወስድ ከዚህ በፊት እንደነበረው ሳይሆን በጣም ሲጨምር በዚህ በክረምት ወቅት ከሀያ ብር ይገባ ነበር። አሁን ግን እስከ ሰላሳ አምስት ብር ድረስ ደርሷል። ቀይ ሽንኩርትን ብትወስድ፣ ነጭ ሽንኩርትን ብትወስድ ከስልሳ ብር አይበልጥም ነበር ድሮ ማለት ነው። በጣም ሲጨምር ስልሳ እስከ ሰባ ባለው ነው በጣም። አሁን ግን እስከ መቶ ሰባ ደርሷል በኪሎ። ጤትን ብትወስድ ከዚህ በፊት እስከ ሁለት ሺ ብር ጣራ የነካ ነበር። አሁን ግን እስከ ሶስት ሺህ ብር ድረስ ከሶስት ሺ ያለፈ ከሶስት ሺ ሁለት መቶ ድረስ ይሸጣል። የዋጋ ጭማሪው በ ተወሰኑ የምግብ ፍጆታዎች ላይ ብቻ ሳይሆን፣ አጠቃላይ ያልጨመረ ነገር እንደሌለ የሚናገሩት ሌላዋ ነዋሪ ዘይትና ስጋ መመገብም ቅንጦት ሆኗል፣ ዋጋውን አልቻልነውም ነው ያሉት። የኑሮ ውድነት ከአምና ዘንድሮ በጣም ጨምረዋል። ለምሳሌ በሴት ሰባት በሰባት በግፋ ብላ ስር ብር ነው የምንገዛው ዘንድሮ ሰላሳ ሁለት ብር ሰላሳ ብር ነው የምንገዛው። ነጭ ሽንኩርት ስልሳ ብር ነው ራሱ በአሁኑ ሰዓት ገበያ ላይ ያለው፣ ለዛውም የረባ አይገኝም። ዘይት ራሱ ስልሳ ብር ስልሳ አምስት ብር ስንገዛ የነበረው መቶ ብር ነው የምንገዛው በሌትር ያለ ሰው በመሰላለፍ በጣም ከባድ ሊሆን ነው። ሶስት ሺህ ብር የምንገዛ ጤት በቃ ብር የጤፍ ዋጋ አባየትም ስጋ በየጊዜው አቆን መቶ በተፈታ ሰዓት ይጠመራል ሁለት ሰዓት ሁለት ከአምሳ ነው በአሁን ሰዓት በአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ አለምንህ ዳምጤ ተጠይቀው በሰጡት ምላሽ የተፈጠረውን የዋጋ ንረት የተለያዩ ኮሚቴዎች ተቋቁመው ጥናት እያደረጉ ነው። ከሚመለከታቸው የንግዱ ማህበረሰብ ጋርም ውይይቶች እየተደረጉ መሆኑንም አብራርተዋል። ከባህር ዳር ከተማ አስተዳደር ንግድና ገበያ ልማት ቢሮ ጋር በመመካከር ሰባት ቡድን ተቋቁሞ ወደ ስራ ገብቷል እና ከሰባቱ አንዱ የገበያ ጥናትና የህዝብ አስተያየት የሚሰበስብ ነው ሌላኛው ደግሞ በቀጥታ ነጋዴው ጋ ያለውን ስነ የሚፈትሸው በተለይ ጅምለኞች ላይ ማለት ነው። ነጋዴዎቹ ራሳቸው ቀርበው ውይይት እንዲያደርጉ ተደርጓል። ጅምለኞች በተደጋጋሚ እየተገኙ ነው ያሉት። በተለይ ችግር አለ ከተባለም የማሸግ ሁሉ እርምጃ እየወሰዱ ነው ያሉት። መንግስት ችግሩን በጥልቀት ተመልክቶ አፋጣኝ መፍትሄ ሊፈልግ ይገባል ሲሉም አስተያየት ሰጪዎቹ ጠይቀዋል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።